ሕገ መንግሥቱን ጨምሮ የተለያዩ ህጎች እንዴት መሻሻል እንዳለባቸው የሚቀርቡ የመፍትሄ ሀሳቦች እንዲበረታቱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎ አሳስበዋል። የመረጃ ነጻነትና የመገናኛ ብዙኃን አዋጅ በመሻሻል ሂደት ላይ ካሉት ህግጋት አንዱ መሆኑን የጠቀሱት አፈ ጉባኤ ታደሰ በዚህ ርዕሰ ጉዳይ ላይ የተዘጋጀ መጽሐፍም መርቀዋል። መጽሐፉን የጻፉት የፓርላማ አባል አቶ አማኑኤል አብርሃም የኢትዮጵያን ወቅታዊ ሁኔታና ዳራ ያሉትን ለማካተት መሞከራቸውን ገልጠዋል። እስክንድር ፍሬው ነው ዘገባውን የላከልን። አወዛጋቢውን የ1997 ምርጫ ተከትሎ ነው ኢህአዴግ ተቃዋሚዎች አፋይ ሲሉ የሚጠሯቸውን የተለያዩ ህጎች በፓርላማ ያጸደቀው። በ2001 ዓ ም የጸደቀው የመረጃ ነጻነትና የመገናኛ ብዙኃን አዋጅ ደግሞ ከእነዚህ ሕጎች መካከል ይጠቀሳል። ከዝግጅቱ ሂደት ጀምሮ ተቃውሞ የገጠመው ይህ አዋጅ የመገናኛ ብዙኃንንና የጋዜጠኞችን መብት የገደበ የአገሪቱን ህገ መንግስትም ሳይቀር የጣሰ መሆኑን በዘርፉ የተሰማሩ ባለሙያዎችና የሰብአዊ መብት ድርጅቶች ሲናገሩ ቆይተዋል። የኢትዮጵያ መንግስት ጋዜጠኞችን በማሰር በዓለም የደረጃ ሰንጠረዥ ውስጥ መግባት የጀመረውም የዚህን ህግ መውጣት ተከትሎ ነው። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና በአገሪቱ የተጀመረው የለውጥ ሂደት ግን ይህና ሌሎችም አዋጆች እንደገና እንዲመረመሩ መንገድ ከፍቷል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎም ጥረቱ በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን የጠቆሙት በአሁኑ ጊዜ በተለይም አገራችን እና መንግስታችን በማህበራዊ፣ ባህላዊ እና ኢኮኖሚያዊ ዘርፎች ዘርፈ ብዙ ለውጦችን ለማምጣት በቆራጥነት በሚሰራበት እና ለዚሁ ስራ ስኬት በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን በእውቀትም በገንዘብም እጃቸው እንዲያውሱ በማጓት ላይ እንገኛለን። ከህገ መንግስቱ ጀምሮ የተለያዩ ህጎችን እንዲሁም በደረቁ ከመተቸት የሚችሉትን ያክል በመጻፍ ምን መሆን እንዳለበት የመፍትሄ ሀሳብ የሚያፈልቁ እንዲበረክቱ እንፈልጋለን። በስፋት ከተያያዝነው የሪፎርም አቅጣጫ አንዱና ዋነኛው ታዳጊ ዲሞክራሲያችንን ይበልጥ ማጠናከር እንደመሆኑ የዜጎቻችን ያልተገደበ ተሳትፎ ለማረጋገጥ ከምንም በፊት መብትና ነፃነታቸውን ለማረጋገጥ በምንም መልኩ ቢሆን ይህን ሊገድቡ የሚችሉ ህጎችና አሰራሮችን በማሻሻል ከኢቲታዊ አሰራር ብቻ ሳይሆን ከስነልቦናዊ ጫና ወይም ፍርሃት ጭምር አርነት የማውጣት አቅጣጫ እየተከተልን እንገኛለን። የሕዝብ ተወካዮች ምክር ቤት አባልና የዚሁ ምክር ቤት የቀድሞው ረዳት የመንግስት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ባባንቱ በዚህ ርዕስ ላይ ያሳተሙት መጽሐፍ ነው ለአፈጉባኤው አስተያየት መነሻ የሆነው። የመረጃ ነጻነት ዓለም አቀፍ ተሞክሮዎችና የህግ አፈጻጸም በኢትዮጵያ በሚል ርዕስ የታተመው መጽሐፍ መውጣት በኢትዮጵያ ያለውን አዋጅ ለማሻሻል ጥረት እየተደረገ ካለበት ወቅት ጋር ተገናኝቷል። አፈጉባኤ ታገሰ ጫፎ እንዳሉት ታዲያ መጽሐፉ በትክክለኛ ሰዓት የመጣ ነው። በዚህ ረገድ ቀደም ብሎ ስራ ላይ የነበሩ የተለያዩ ህጎች እንደገና እየተፈተሹ ሲሆን ከነዚህ መካከል የመገናኛ ብዙሃንና የመረጃ ነጻነት ህግ ይገኝበታል። ዛሬ በዚህ ስፍራ ተገኝተን የምናስመርቀው የአቶ አማኒል አብርሃም መጽሐፍ ለዚህ ስራችንም ፋይዳው የላቀ እንደሆነ እምነት የጽኑ ነው። በተለይም ግለሰቡ በጉዳዩ ላይ እውቀት ያለውና በሀገራችን የመረጃ ነጻነት ህግ ሲወጣም ሆነ ተግባር ላይ ሲውል በቅርበት የመከታተል እድል ስለነበረው የህጉን የአፈጣጠም ክፍተቶችም ሆነ በቀጣይ መሻሻል በሚገባቸው ጉዳዮች ላይ ጠቃሚ ልምዶችን እንዳቀረበልን ይሰማኛል። ሰሞኑን በተካሄደው የዚህ መጽሐፍ የምረቃ ስነ ስርዓት ላይ የተናገሩ ባለሙያዎች ተመሳሳይ ሀሳብ አንጸባርቀዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር የሆኑት ዶክተር ተሻገር ሽፈራው እንዳሉት መጽሐፉ ከፍተኛ ክፍተት ሊደፍን ይችላል። ይህ መጽሐፍ ብዙም ባልተሰራበት በተለይ በኢትዮጵያ አውድ ውስጥ ብዙም ባልተሰራበት ርዕሰ ጉዳይ ላይ የተሰራ እጅግ ጠቃሚ መጽሐፍ ነው ማለት እችላለሁ። በቀላል ቋንቋ የተጻፈ ስለ መረጃ ማግኘት መብት፣ ስለ መረጃ ጠባቂዎች ግዴታ ከህግ ጉዳዮች ጋር በተለያዩ የአገሪቱ የፖለቲካ አውድ ውስጥ በሶስት መንግስታት አውድ ውስጥ ይህንን ነገሮች ለማየትና ለመተንተን የሞከረ ስራ ነው። ምናልባት ይሄንን ከሙያ አንጻር ልንመለከተው እንችላለን። በኢትዮጵያ ውስጥ የመረጃ ነጻነት ጉዳይ የኢትዮጵያ መገናኛ ብዙሃን ምህዳርን ሲኦል ካደረጉ ጉዳዮች አንዱ ነው። የቀድሞው የፓርላማ አባል አቶ ግርማ ሰይፉም በዚሁ በአቶ አማኑኤል መጽሐፍ ላይ አስተያየት ከሰጡና ግምገማቸውን ካካፈሉት መካከል ነበሩ። በዘርፉ እውቀታቸውን ማሳደግ ለሚፈልጉ ሰዎች ጥሩ የማጣቀሻ መጽሐፍ ሆኖ እንደሚያገለግል ጠቁመዋል። ከአማኑኤል ጋር የተስማማ ነው፣ ግን ጉድለቱን እንድናገር ነው። በማለትም በባለ ሁለት መቶ ገጹ መጽሐፍ ከዚህ አንጻር የተመለከቱትን ጠቃቅሰዋል። ጸሐፊው በተለይ ከመረጃ ነጻነትና የመገናኛ ብዙሃን ጋር በተያያዘ የጠቀሷቸው ታሪካዊ ዳራዎች መስተካከል እንዳለባቸው ነው አቶ ግርማ የተናገሩት። እሳቸው እንዳሉት ችግሩ የአዋጅ ወይም ያፈጻጸም ሳይሆን ሆን ተብሎና ታቅዶ የተሰራ ነበር። ከዚህ አንጻር የዲሞክራሲ ስርዓት ግንባታ ትግልና አብዮታዊ ዲሞክራሲ በሚል በመጋቢት 1999 በወጣው የኢህአዴግ ሰነድ ላይ የሰፈረውን በማሳያነት አንስተዋል። መመሪያው ይሄ ነው እንጂ ህገ መንግስቱ ላይ የተጻፈው አይደለም። አስተዳደራዊና ደግሞ ህጋዊ የተባለው ደግሞ ገጽ ዘጠና ላይ አስተዳዳሪ እርምጃዎች ተገቢ መሆኑን ህዝቡና ከዚያም አልፎ ብዙሀኑ የሚዲያ ተዋናይ የሚቀበሉበት ሁኔታ መፍጠር አለብን ለውጭ ዓለም በዚህ ረገድ የምንወስዳቸውን እርምጃዎች ተገቢነት ለማስረዳት ጥረት ማድረግ ያለብን ቢሆንም ጋዜጠኞች በምንም አይነት ምክንያት መታሰራቸውን የማይቀበሉ ኃይሎች በርካታ በመሆናቸው እነዚህን ለማሳመን ከመንገዳችን ወጥተን መሄድ የሚጠይቀን ነገር መኖር የለበትም። እናስራለን። ስለዚህ እናስራለን አይልም። ሰሩ ሽታ ከመንገዳችን ንቅንቅ አንልም ነው መንገዳችን ሕግን እናስከብራለን ነው እነዚህን የሕግ እነዚያን የኢኮኖሚው ነገሮች እንደተጠበቁ ሆነው ሕጉን አስተዳደሪያውን እንዴት ነበር የሚፈጽሙት ነው ወንድማችን። የጸረ ሽብር ህጉን እንደ አንድ ማሳያ ተግዳሮት አድርጎታል። የጸረ ሽብር ህጉ ላይ የጸረ ሽብር ህጉ አንዱ አስተዳደራዊ ጋዜጠኞች አሸባሪ ተብለው የታሰሩበት አገር ነው። ስለዚህ የጸረ ሽብር ህጉ አንዱ ስራ የነበረው መጽሐፉ ላይ በደንብ የተገለጸውን እንትን በደንብ እንትን ተብሏል። ከላይ የተገለጸውን የፓርቲውን አብዮታዊ ዲሞክራሲ መንገድ ለማገዝ የጸረ ሽብር ህግ ወጥቷል። ይህን አቶ አማኒኤል በሚገባ አስቀምጠውታል። ስለ ጸረ ሽብር የወጣውን አዋጅ ጋዜጠኞች በነጻነት እንዳይንቀሳቀሱ በሚል ገጽ 161ና 162 ላይ ብታነቡት ታዩታላችሁ። በትክክል የተከፈለውን ዋጋ አቶ አማኑኤል አስቀምጠውልናል። እናም ከጀርባ ያሉ የኢህአዴግ ሰነዶችና ሌሎች ፖለቲካዊ ውሳኔዎች በመጽሐፉ መካተት እንደነበረባቸው አቶ ግርማ ጠቁመዋል። አቶ አማኑኤል መጽሐፉን ያሳተሙት ከዓመታት በፊት ለመጀመሪያ ዲግሪ ማሟያቸው በእንግሊዝኛ ከጻፉት የጥናት ወረቀት በመነሳት ነው። ከትናንትና እስከ ዛሬው ወቅታዊ ሁኔታ ያለውን ሂደት ለማካተት መሞከራቸውንም ለአሜሪካ ድምፅ አብራርተዋል። የአሁኑ ሁኔታ የራሱ አስተዋጽኦ እንደነበረው ማንም ልክደው አይችልም። ዞሮ ዞሮ ግን በዛ ወቅትም ቢሆን በጥናቱ በተካሄደበት ወቅትም ቢሆን ለመፍትሄ አቅጣጫ ተብሎ ከተቀመጡት ውስጥ አሁን ስድስት ኪሎ ሄዶ ላይብረሪ ውስጥ መጽሐፉን የመጀመሪያውን ጥናት ማግኘት ይቻላል። አለ ኦልሬዲ ያኔም ቢሆን መሻሻል አለባቸው የተባሉ ነገሮች በዝርዝር የተጠቀሱ ስለሆነ አሁን በጣም ማይነር የሆኑ ነገሮች አንዳንድ አንድ ጥቃቅን ነገሮች ታክለውበት ካልሆነ በስተቀር ከመነሻውም ለዚህ አዋጅ ተፈጻሚነት እስካሁን የነበረውን ሂደት በዝርዝር በመፈተሽ በተለይ በሚቀጥሉት ጊዜያቶች ምን ላይ ቢተኮር የበለጠ ጠቃሚ ነው የሚለውን ነገር ከአሁን ካለው ወቅታዊ ሁኔታ ጋር ለማስተሳሰር የተደረገው ጥረት አለ ብዬ ነው የምወስደው። ተፈጻሚነት ብለዋል። በቀደም ሲያቀርቡ እርሶ አፈጻጸም የሚሉ ነገሮች ተጠቅመዋል። አፈጉባኤውም አቶ ታገሰ ጫፎም አፈጻጸም የሚሉ ቃላት ተጠቅመዋል። ነገር ግን ሌሎች ከኢህአዴግ በተቃራኒ ያሉ ሰዎች አቶ ግርማ ሳይፉን ጨምሮ በምረቃው ስነስርዓት ላይ እርሶ የጋበዟቸውን አፈጻጸም በሚለው አይስማሙ። ማፈጻጸም አይደለም ችግሩ የአዋጁ ቁርጠኝነቱ የለም ወይም ደግሞ ሆን ተብሎ ነው የሚደረገው፣ ከኢህአዴግ አብዮታዊ ዲሞክራሲ የተቀዳ ነው ሁሉ ነገር ይላሉ። እርስ በዚህ ይስማማሉ? ቁርጠኝነትን በሚመለከት የቁርጠኝነት ችግር እንዳለ በመጽሐፉ በደንብ ተብራርተው ተቀምጧል። የቁርጠኝነት ችግር እንዳለ በጥናቱ ወቅትም ከዛ በኋላም እስካሁን ድረስ በነበሩ ሂደቶች ለማረጋገጥ ተችሏል። አቶ ግርማ እንዲያውም በተቃራኒው መንግስት ቁርጠኛ ነበረ፣ ቁርጠኛ የሆነው ግን ነጻ ፕሬስ እንዳይኖር ወይም መገናኛ ብዙሃን በነጻነት እንዳይሰሩ ነው ይላሉ። ህጉ መኖሩ በራሱ የተወሰነ ነገር ሊያሰራ ይችል ነበረ መኖሩ ነገር ግን በነበረው ህግም ያህል የነበረው ህግ በሚፈቅደው ልክም ስራዎች ሊሰሩ አልቻሉም። በህጉ ደግሞ ሊሻሻሉ የሚገቡ ዝርዝር ጉዳዮችም ከዛ ተነስቶ ተካተው ቀርበዋል። ስለዚህ አሁን በነበረው ህግም በመስራት የሚገባው ያህልም ያለመሰራቱ አንድ ቁጭትና ልህ የሚፈጥር ጉዳይ ሆኖ ሳለ በህጉም መሻሻል የነበረባቸው ያለባቸው በዝርዝር በመጻፉም የተመለከቱ ስለሆነ እነዛን አይቶ መፍረድ ይቻላል ብዬ ነው ማስበው። የመገናኛ ብዙሃንና የመረጃ ነጻነት አዋጅን ለማሻሻል በመንግስት የተቋቋመው አማካሪ ምክር ቤት ስራ ከጀመረ ወራት ተቆጥረዋል። እንደዚህ በመጽሐፍም ሆነ በተለያዩ መንገዶች የሚቀርቡ ሀሳቦችም ታዲያ የበኩላቸውን አስተዋጽኦ እንደሚያበረክቱ ተስፋ ተደርጓል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ